ሳውዲ አረቢያ ውስጥ ኢትዮጵያውያን ፍልሰተኛ ሰራተኞች ላይ እንደደረሱ በስደተኞቹ የሚገለጹ የሰብአዊ መብት ረገጣዎችን የሳውዲ አረቢያ መንግስት እንዲያጣራ የመብት ተሟጋች ቡድኑ ሁማን ራይትስ ዋች ጠየቀ። ቡድኑ ኢትዮጵያውያን ሰራተኞች በሳውዲ ደረሱብን ያሏቸውን የመብት ረገጣዎች በዝርዝር አስቀምጦ ጉዳዩ ተጣርቶ የድርጊቱ ፈጻሚዎች ለህግ እንዲቀርቡ ጠይቋል። ሄኖክ ሰማግዜር ዝርዝሩን ይዟል። በኢትዮጵያውያን ሰራተኞች ላይ በሳውዲ አረቢያ የአንዳንዶችን ሕይወት ያጠፉና ብዙዎችን ያቆሰሉ የአካል ድብደባዎች፣ አልፎም የውጭ አገር ሠራተኞች ላይ የደረሱ የመብት ጥሰቶች እንዳሳሰቡት በኒውዮርክ መሠረቱን ያደረገው ሁማን ራይትስ ዋች አስታውቋል። ሕጋዊ የመኖሪያ ፈቃድ የላችሁም ተብለው ወደ አገራቸው ተገደው የሚመለሱ ሠራተኞች በእስር የቆዩበት ሁኔታም ለሰዎች የማይመጥንና የደህንነት ጥበቃም ያልተሟላበት ነበር ሲል የመብት ድርጅቱ ተናግሯል። ስጋታችን በሳዑዲ አረቢያ ኢትዮጵያውያን ፈላሽ ሠራተኞች ላይ ጥቃት ደርሶባቸዋል። ይህንን አስከፊ ጥቃት ያደረሱት ወታደራዊ መለዮ ያለበሱ የሳዑዲ ወንዶች ናቸው። ዱላ ይዘውና ጩቤ ታጥቀው ሲወጡ መንግሥቱ ሊያስቆማቸው አልሞከረም። የስደተኞቹን ደህንነትም አላስጠበቀም። ይሄ ያሳስበናል። የሁማን ራይትስ ዎች የመካከለኛው ምስራቅ ክፍል ኃላፊ ጆ ስቶርክ ናቸው። ከጥቅምት ወር ማብቂያ ጀምሮ የሳውዲ መንግሥት ሕጋዊ የመኖሪያ ፈቃድ የሌላቸው የውጭ አገር ዜጎቹን ወደ አገራቸው ለመመለስ ዘመቻ ከጀመረው ወዲህ የውጭ አገር ሠራተኞች ጥላቻ በሳውዲ አይሎ፣ ወጣቶችም ቆመጥና ጩቤ በመያዝ በአደባባይ ያገኙትን ጸጉረ ልውጥ ሁሉ ሲደበድቡ መሰንበታቸውን ሁማን ራይትስ ዎች መዝግቧል። እነዚህን የመብት ረገጣዎችና ጥቃቶች የሳውዲ መንግሥት አጣርቶ ድርጊቱን የፈጸሙትን ለፍርድ እንዲያቀርብ ጥሪ አቅርበዋል። ጆ ስቶርክ እና እስከምናውቀው ድረስ ድርጊቱ ምንም አይነት ተጠያቂነት እንደሌለ ልናገር እችላለሁ። የታሰሩም ሆነ ክስ የተመሰረተባቸው ሰዎች የሉም። የኢትዮጵያ መንግሥት በበኩሉ በዜጎቹ ላይ ለደረሱ በደሎች ተመጣጣኝ የሆነ ሕጋዊ እርምጃ ለመውሰድ ጉዳዩን እያጤነ መሆኑን ተናግሯል። ሁማን ራይትስ ዋች ልክ እንደ አሜሪካ ድምፅ ሁሉ የተለያዩ ምስክሮችን ከሳውዲ አረቢያ በስልክ አነጋግሯል። ጥናቱን ለማካሄድ የሳውዲ መንግሥት ፈቃድ ባለመስጠቱ በጎረቤት የመንና በስልክ ነው መረጃውን ያሰባሰበው። የሳውዲ አረቢያ መንግሥት ወደ ሀገራችን አንመለስም ያሉ ሕጋዊ የመኖሪያ ፈቃድ የሌላቸው ሠራተኞች በአንዳንድ የሪያድ ሰፈሮች መንገዶችን በመዝጋት የሳውዲ ዜጎችና ሌሎች ፈቃድ ያላቸውን በመደብደብ የአካባቢውን ጸጥታ አውከው ነበር ይላል። ይህንን በገለልተኛ ወገን ለማጣራት ሁማን ራይትስ ዋች ያቀረበው ጥያቄ በሳውዲ መንግሥት ውድቅ በመደረጉ ክስተቱ ተድፈንፍኖ መቅረቱን ሁማን ራይትስ ዋች አስታውቋል። በተያያዘ ዘገባ በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ከሳዑዲ አረቢያ እየተመለሱ ላሉ ኢትዮጵያውያን የፍልሰት ሰራተኞች ሰብአዊ እርዳታ ማድረስ መጀመሩን ገለጸ። እርዳታው ከኮሚሽኑ ግዴታ ውጭ ቢሆንም ሰብአዊ ቀውስ ሲከሰት በዝምታ ማለፍ እንደማይቻልም ገልጿል። ይህ እርዳታ በቅርቡ አንዲት የዩናይትድ ስቴትስ መንግስት ከፍተኛ ባለስልጣን ሰጡ ከተባለው አስተያየት ጋርም አይገናኝም ብሏል። ዩኤንኤችሲአር መለስካቸው ዝርዝሩን ይዟል፣ ከአዲስ አበባ በኮሚሽኑ የኢትዮጵያ ጽህፈት ቤት ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምፅ ሬዲዮ እንዳስታወቁት በመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ኃላፊነት ከሌላ ሀገር ተገደው ወደ ኢትዮጵያ ለሚመጡ ስደተኞች ድጋፍ መስጠትና ዓለም አቀፍ ሕጋዊ ከለላ መስጠት እንደዚሁም ለችግራቸው መፍትሄ ማፈላለግ ነው። በሌሎች ሀገሮች የኮሚሽኑ ጽፈት ቤቶችም ኃላፊነት ከዚህ ውጭ አይደለም። ይሁንና፣ ይላሉ አቶ ክሱት፣ አንዳንድ ሁኔታዎች ኮሚሽኑን ከኃላፊነት ጠገግ ውጪ እንዲንቀሳቀስ ሊያስገድዱ ይችላሉ። ሰብዓዊ ቀውሶች ሲከሰቱ በሕጉ በተጻፈው ኃላፊነት የስር የሚወድቅ አይደለም ብሎ እጁን አጣጥፎ መቀመጥ እንደማይችል ከሚጠቅሷቸው ሁኔታዎችም የሳውዲ ተመላሽ ኢትዮጵያውያን ስደተኞችን ነው። ለምሳሌ አሁን እንደተከሰተው ኢትዮጵያውያን በዚህ ያህል ቁጥር እስከ ቅርብ ጊዜ ወደ ሰማንያ ሺህ እንደተመለሱ የሰማ ነው። ስለዚህ የታቀደ ነገር ስላልሆነ በሀገሪቷ ላይ ትልቅ ኢመርጀንሲ የምንለው ነገር ነው። ስለዚህ ኢመርጀንሲ ሲከሰት ግን ምንም እንኳ በቂ ሪሶርስ ባይኖረንም፣ ምንም እንኳ በኃላፊነታችን ስር ያለ ነገር ባይሆንም፣ እንደዚህ ቁጭ ብለው ሰዎች ሲሰቃዩ ማየት ስለማይቻል ብቻ ከዚሁ በመነሳት ከሰብአዊነት ብቻ በመነሳት የተወሰነ እርዳታ ተደርጓል። የኮሚሽኑ ቃል አቀባይ እንዳብራሩት ለተመላሾቹ የተሰጠው እርዳታ በገንዘብ ሲገመት አንድ መቶ ሺህ የአሜሪካ ዶላር ወይንም ሁለት ሚሊዮን ብር የሚጠጋ ሲሆን በአደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍና በዓለም አቀፍ የስደተኞች ድርጅት አማካኝነት ለስደተኞች የሚደርሱ ምግብ ነክ ያልሆነ ቁሳቁሶች መሆናቸውን ዘርዝረዋል። ወደ መቶ ሺህ ዶላር ግምት ያላቸው የተለያዩ ቁሳቁሶች ነው የሰጠናቸው። እነዚህም እንደ ብርድ ልብስ፣ ለሴቶች የንጽህና መጠበቂያ ፓዶች እና ሳሙናዎች፣ እንደዚሁም አምቡላንስም አይኦኤም ነው እንግዲህ ስራውን በሰብአዊ ድርጅቶች ውስጥ እያቀናጀ እየመራ ያለው አይኦኤም ነው። ስለዚህ ለአይኦኤም አምቡላንስም እንደዚሁ ለዚህ ስራ እንዲገለገልበት ሰጥተናል። ከጥቂት ሳምንታት በፊት በኢትዮጵያ ተገኝተው የነበሩት በዩናይትድ ስቴትስ መንግስት የስነ ህዝብ፣ ስደተኞችና መጻተኞች ጽህፈት ቤት ረዳት ሴክሬታሪ አን ሪቻርድ የሳውዲ ተመላሽ ኢትዮጵያውያን ስደተኞችንና በኢትዮጵያ የሚገኙ የኤርትራ ስደተኞችን ከጎበኙ በኋላ አዲስ አበባ በሚገኘው የአሜሪካ ኤምባሲ ጋዜጣዊ መግለጫ መስጠታቸው ተዘግቧል። በእነዚህ ዘገባዎች እንደተመለከተው አንድ ሪቻርድ የመንግስታቱ ድርጅት የስደተኞች ኮሚሽን ለስደት ተመላሾች የተመደበ በጀት የለኝም ማለቱን የማይቀበሉት እንደሆኑና መንግስታቸው ለኮሚሽኑ በዓመት እስከ 30 ሚሊዮን ዶላር እንደሚሰጥ አሁን በኢትዮጵያ የተከሰተው ችግር ቅድሚያ ከሚሰጣቸው ጉዳዮች አንዱ እንደሆነ ጠቅሰው ተችተዋል። ምናልባት ይህ በኮሚሽኑ ተጽዕኖ አሳድሮ እንደሆነ የአሜሪካ ድምፅ ቃል አቀባዩን ጠይቋል። ሚስ አንድ አብረውን ካምፕ ሄደው ነበረ። የኤርትራ ስደተኞች የሚገኙባቸው ሶስት ካምፖችን ጎብኝተዋል። እና እዚህ ከመጡ በኋላም ጥሩ ነገር እንዳዩ ጥሩ ነገር እየተሰራ እንደሆነ ነው የነገሩን። ምናልባት የቀረበው ጽሁፍ በትክክል ያሉት ነገር አላሰፈረም ይሆናል እንጂ እሳቸውም በግልጽ ያውቃሉ ለአይኦኤም የሚሰጥና ለዩኒክሲር የሚሰጥ ለምን ለምን ጉዳይ እንዲውል የሚሰጥ ገንዘብ እንደሆነ ያውቃሉ። በኢትዮጵያ ስላሉ የኤርትራ ስደተኞች ሁኔታም እንደሚያሳስባቸው ገልጸዋል ተብሎ የተዘገበውንም አቶ ክሱት ያስተባበሉት በተመሳሳይ ሁኔታ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ